ጎጂ ዘኖችና ከአማሮ ቀበሌዎች ለተፈናቀሉ 25 ሺህ ለሚሆኑ ሰዎች የተለያዩ አካላት የግል ጥረት በማድረግ እርዳታ እያደረጉላቸው መሆኑን ተፈናቃዮቹ ተናግረዋል። ሐዋሳና አዲስ አበባን ጨምሮ በሌሎችም ከተሞች ተመሳሳይ ተግባር መቀጠሉን የድጋፍ ሰብሳቢ ኮሚቴ አመልክቷል። የወረዳው አስተዳዳሪ ህዝቡን ከተጋረጠበት ችግር ለመርዳት ከመንግስት በኩል የተደረገው ጥረትና የተሰጠው ትኩረት በጣም ዝቅተኛ እንደሆነ መናገራቸውን የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ዘግቧል። ተጨመር ያለው በኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖችና በአማሮ ወረዳ ዋሰኛ አካባቢዎች ባለው የጸጥታ ችግር ከአንድ መቶ በላይ ኮሬዎች ተገድለዋል። ሀያ አምስት የሚደርሱ የብሔረሰቡ ተወላጆችም ተፈናቅለው ውጭ እንደሚገኙ ተናግረዋል። ከሶስት መቶ ሚሊየን ብር በላይ የሚገመት ንብረትም ወድሟል። ትናንትናና ከትናንት በስቲያ ስድስት ሰዎች ከማሳቸውና ሲጓዙ ከነበረበት ተሽከርካሪ ላይ በጥይት ተመትተው አርባ ምንጭ ሆስፒታል ህክምና የተሰጣቸው ይገኛል። ይህ ከጀለው ቀበሌ ተፈናቅዬ ሜዳ ላይ ተጥያለው የሚሉት የወይዘሮ አየለች አክሉ ያለፉት ሶስት ዓመታት ታሪክና አሁናዊ ሁነት ነው። ከቤት ንብረታቸው ከተፈናቀሉ ሶስት ዓመት ቀደማ እንደሆናቸውን የሚናገሩት እሳቸው ጠብመኛ ንግበው በአካባቢ የሚኖሩ የታጠቁ ኃይሎች አሉ የሚሏቸው ቡድን መጀመሪያ አባላቸውን ለጥቆ ልጃቸውን እንደገደሉባቸው ገልጸዋል። ከዚህ በተጨማሪም ብዛታቸው 28 የሚኖሩ በረት ሙሉ ከፍተ ዘርፍ ያለው እርሻይም ወድሟል። የተጨፈጨፈውን የአትክልት ማሳ ማየት ያሳዝነኛል። አሁን የሚቀመስ የሚላሳጥቻ ያለውኝ እንዲሁ ሜዳ ላይ ነው፣ ተጣል ነው ልጆችንም የማኖርበት ራስም የሚጠለልበት ታዛለኝም ብሏል። ከቤት ንብረታቸው ከተፈናቀሉ በኋላ ወደ ሌላ አቀበል ሄደው መጠለላቸውን የተናገሩት ወይዘሮ ማዕረጓ መንገሻ ደግሞ ላለፉት ሶስት ዓመታት ማሳቸውን እንዳያለሙ በመከልከላቸው ለረሃብ መጋለጣቸውን ተናግሯል። ትምህርት ቤት፣ ጤና ተቋምና ሌሎችም ማህበራዊ ተቋማት መቃጠላቸውን ተናግረው የጤና ግሎት እንደማያገኙና ሴቶች ባሉበት ጫካ ውስጥ እንደሚወልዱ ገልጸዋል። በሰላም ተኝተን አናድርን። ከግራም እየመጡ ይገላሉ፣ ከቀኝም እየመጡ ይገላሉ። በዛ የተነሳ መቼ ደግሞ እኛንም መጥተው ይገላሉ እያል እየሰጋን ነው የምንኖረው። በንግድ ስራ የተዳደሩ እንደነበር ነገር ግን መተዳደሪያው በእሳት እንደወደመበት የሚናገረው አቶ ኤልያስ ለማ በቀን ትንሽ የማይባል ገቢ ነበረው። ተፈናቅለው ለሶስት ዓመታት ሜዳ ላይ በመቆየታቸው አሁን ግን ከአስር ቤተሰቦቹ ጋር ለችግር መጋለጣቸውን ተናግሯል። ከጀሎ ቀበሌ ብቻ አምስት ሺህ ሰባት መቶ በላይ ዜጎች ተፈናቅለው ለችግር ተጋልጠዋል። የጉጂ ኦሮሞዎችም ደንበኞቹ እንደነበሩ እሳቸውም ከእነሱ ላይ ወተት የገዛቸው እንደነበር ተናግረው በተፈጠረው ጥቃትና ግጭት መራራቃቸውን ገልጸዋል። መንግስት በተለይም የኦሮሚያና የደቡብ ክልል የጸጥታ ኃይሎች ወንጀለኞችን በህግ ቁጥጥር ስር የሚያውሉ ከሆነና በቀጠናው ያለውን የታጠቀ ኃይል የሚያስለቅቁ ከሆነ ዛሬ ነገ ሳይሉ ወደ ስራ እንደሚገቡ ተናግሯል። የተለያዩ አካላት የግል ጥረት በማድረግ እርዳታ እያደረጉላቸው በመሆኑ የተደሰቱ ተፈናቃዮች ምስጋናቸውን ችረውላቸዋል። መንግስት ግን ሰርተን ወደምንኖርበት ቀያችን ይመልሰን ሲሉም ተማጽነዋል። የድጋፉ ሰብሳቢ ኮሚቴ አስተባባሪ አቶ ደስታለኝ ጣሰው እንዳሉት የገንዘብና የአልባሳት ድጋፍ ማድረጋቸውን ጠቅሰው ተመሳሳይ ተግባር አዲስ አበባን ጨምሮ በሌሎችም ከተሞች ተጠ ተጠናክሮ መቀጠሉን ተናግሯል። መንግስት ችግሩን ዛሬ ነገ ይፍታል ብለን ብንጠብቅም የተባባሰ በመሄዱና የዝናብ ወቅት በመሆኑ ከ26 ቀበሌ የተፈናቀሉ ዜጎች ሁኔታ አሳስቧቸው እርዳታ ማድረጋቸውን ተናግሯል። አሁን ህዝቡ ያለበት ሁኔታ መንግስት ለጉዳዩ ትኩረት አልመስጠቱን የሚያሳይ ነው ብለውታል። ሶስት ዓመት የቆጠረ ስንል በቂ እርዳታ እና ድጋፍ እንዳልተደረገላቸው የሚያሳይ ምንም ሌላ ማረጋገጫ አያስፈልግም። አሁን ያለንበት ቀበሌ ጀሎ ቀበሌ የሚባል ነው። ወረዳም በመመገብና እና በለምነቱ የሚታወቅ ነው። ምንም ዓይነት ምርት በሌለበት ደን ብቻ ለብሶ በምናይበት ጊዜ ላይ መንግስት ያደረገው ድጋፍ በጣም እጅግ አነስተኛ ነው ብለን እንወስዳለን። የእርዳታ አድራጊና የኮሚቴው አባል የሆኑት የአዋሳ ከተማ ነዋሪ አቶ ግርማ መልካ በበኩላቸው ተመሳሳይ ድጋፎች ችግሩን የማይፈቱ በመሆናቸው ተፈናቃዮችን በዘላቂነት ማቋቋም እንደሚገባ ተናግሯል። የፀጥታ ኃይል እዚህ ቦታ ላይ ከሰፈረ ብዙ ጊዜ ወስዶታል፣ ግን እዚህ ቦታ ላይ ሽፋን ሰጥቶ እነዚህ ሰዎች በአግባብ ቦታቸው ላይ ማረፍ እንዲችሉ አላደረገም። ስለዚህ ትልቁ ጥሪያችን መንግስት የህዝብ መፈናቀል ወይም የሚስተካከለው መንግስት እዚህ አካባቢ ያለው የህዝብን ደህንነት ማስጠበቅ የሚችል አቋም ሲወስድና ባሉት ኃይልም ሆነ ተጨማሪ ኃይሎችን በአካባቢ በመፍጠር በተለይ ደህንነቱን ሊያስጠብቅ በሚችል መልክ በአካባቢ የደህንነት ቀጠናን አቋቁሞ መቆጣጠር ስችል ብቻ ነው የሚል እምነቱ ስላለኝ ለመንግስት ይህ መልእክት እንደርስ ፈልጋለሁ። የወረዳው አስተዳዳሪ አቶ ተፈራ ቦንዶራ በበኩላቸው የሁለቱ ክልል መንግስታት ትኩረት ስለማይሰጡና የፌዴራል መንግስትም ወጥ የሆነ ስራ ስለማይሰራ የኮሪያ ህዝብ ከተጋረጠበት ችግር ጋር አመታትን ዘልቋል ብሏል። መንገዱ በቀጠናው ባለው የታጠቁ ኃይሎች ተዘግተው ሶስት አመታትን ማስቆጠራቸውም ተናግሯል። ሁለቱ ክልሎች አብሮ ተቀናሽቶ አይሰሩም። አንደኛ ሁለቱ አንድ ላይ ሁለት መስተዳደሮች አንድም ቀን መድረክ ፈጥሮ አያውቁም። አንድ ላይ በራሳችን ደረጃ ጸጥታ መዋቅርና እኛ የምንንቀሳቀሰው እንቅስቃሴ አለ። ትኩረት ሰጥቶ ለዚህ ስራ ተብሎ ተለይቶ እዚህ አካባቢ የሚደግፍ ነገር የለም፣ መንገድ የለም። መከላከያ አመራሩ ያገናኙ ነው። ስለዚህ በመከላከያ በኩል እየተገናኘን ስራዎችን እንሰራለን እንጂ በባለቤትነት እዚህ ቁጭ ብሎ አካባቢ ላይ የሚመራ አካል ካልን የመንግስት ሰራተኞች የአንድ ወር ደመወዛቸውን ለተፈናቀሉ ዜጎች መስጠት ቃል መግባታቸውን ጠቅሰው የተፈናቀሉ ዜጎችን ወደ ቀያቸው ከመመለስ በፊት የተራራቀውን ሕዝብ ማቀራረብና እርቅ መፈጸም ያስፈልጋል ነው ያሉትም። የኦሮሚያና የደቡብ ክልል መንግስትም የተቀናጀ ስራ መስራት አለባቸው ብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዴዎስ አማሩ ኬለም